ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ የካቲት 1 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልን እኔም ሰለሞን ክፍሌ ነን። ኢትዮጵያ ለአፍሪካ መሪዎች ስለ ለውጦቿ ትናገራለች። ክቡር ጠቅላይ ሚኒስትራችንም በፕሮግራማቸው በርካታ መሪዎችን፣ ዓለም አቀፍ ድርጅት አመራሮችን፣ ታዋቂ ግለሰቦችን ያገኛሉ። የኢትዮጵያ አጀንዳ በሚነሳበት ጊዜ በኢትዮጵያ ያለው ለውጥና ሂደቱ ፈተናዎቹና መፍትሄዎቹ ላይም እንደዚሁ ማብራሪያ እየሰጡ ውይይት ያደርጋሉ። የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን ነገ ስለሚከፈተው የአፍሪካ ሕብረት የመሪዎች ጉባኤ ከቪኦኤ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። ዘገባውን በመጽሔት ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። በአማራ ክልል በማዕከላዊ ጎንደር ዞን ካለፈው ሳምንት መጨረሻ ጀምሮ የተከሰተው ግጭት እየተባባሰ መምጣቱን የክልሉ ኮሚኒኬሽንስ ጉዳዮች ጽህፈት ቤት ማምሻውን በሰጠው ጋዜጣዊ መግለጫ አስታውቋል። ከጥር 24 እስከ 30 2011 ዓ ም ድረስ በቅማንትና በአማራ ህዝብ ስም በተፈጠረው ግጭት የሰው ህይወት አልፏል፣ ንብረት ወድሟል ተብሏል። ዝርዝሩ በአብይ ርስ ይቀርባል። በጥረት ኮርፖሬት ውስጥ ተፈጽሟል ከተባለ የሙስና ወንጀል ጋር በተያያዘ ተጠርጥረው በቁጥጥር ስር የዋሉት አቶ በረከት ስምዖንና አቶ ታደሰ ካሳ ዛሬ ባህር ዳር ፍርድ ቤት ቀርበዋል። የዳሽን ቢራ ፋብሪካ ዳየት ቫሳራ ለተባለ የእንግሊዝ ኩባንያ በሰላሳ በዘጠና ሚሊዮን ዶላር የተሸጠ ቢሆንም ሁለቱ ተጠርጣሪዎች ግን የሽያጩን ድርሻ ለዳሽን ወይም ለጥረት ኮርፖሬት ገበያ ለማድረጋቸው በክሱ ሰነድ ተመልክቷል። የፋብሪካው 50 ከመቶ ድርሻ በስዊትዘርላንድ በርክሌስ ባንክ በግለሰብ ስም በተከፈተ የባንክ ደብተር እንደሚገኝም የክሱ ሰነድ ያሳያል። ተጠርጣሪዎች በበኩላቸው የዳሽን ቢራ ጉዳይ በፌዴራል እንጂ በክልል ሊታይ አይገባም፣ ተፈጸመ የተባለው ጉዳይም የጸረ ሙስና ኮሚሽን ከመቋቋሙ በፊት በመሆኑ ኮሚሽኑ የመክሰስና የመመርመር ኃላፊነት የለውም ሲሉ ተቃውመዋል። እነ አቶ በረከት ቤተሰብ አይጠይቀንም በማለትም ለፍርድ ቤቱ አቤቱታ አቅርበዋል። ፍርድ ቤቱ በክልሉ ጸረ ሙስና ኮሚሽን የወንጀል መርማሪ የተጠየቀውን የ14 ቀን የጊዜ ቀጠሮ ፈቅዶ ተነስቷል። ዜናው በመጽሔት በስፋት ይቀርባል። በድሬዳዋ የሃይማኖት በዓል አከባበር ላይ የተፈጸመውን ጥቃት ተከትሎ በተነሳው ተቃውሞ ተሳትፋችኋል ተብለው በተያዙ 27 ተጠርጣሪዎች ላይ ያስተዳደሩ የመጀመሪያ ፍርድ ቤት ፈቅዶት የነበረውን ዋስትና የይግባኝ ሰሚ ፍርድ ቤቱ ውድቅ አድርጎታል። አስተዳደሩ በተቃውሞ እንቅስቃሴው ላይ ረብሻ እንዲነሳ አስተባብረዋል መንገድ ዘግተዋል ልዩ ልዩ ጥፋቶችን ፈጽመዋል ብሎ በቁጥጥር ስር የዋላቸውን 308 ተጠርጣሪዎች በሦስት መዝገብ ከፍሎ ጉዳያቸውን እያየ ነው በዚህም ዜና ላይ መጽሔት ወደ ኋላ ማብራሪያ ይሰጥበታል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ከፍተኛው ስልጣን ከመጡ የመጀመሪያ የሆነውን የአፍሪካ ህብረት የመሪዎች ጉባኤ ነገ አዲስ አበባ ላይ ያስተናግዳሉ። የኢትዮጵያው መሪ አጋጣሚውን የህብረቱ መስራች አባልና መቀመጫም የሆነችው አገር እያካሄደች ስላለችው ለውጥ ለማብራራት ይጠቀሙበታል ሲሉ የጠቅላይ ሚኒስትሩ የጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ከቪኦኤ ጋር ባደረጉት ቃለ ምልልስ ተናግረዋል። ዝርዝሩ በመጽሔት ይቀርባል። አድማጮቹ ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በደቡብ ሱዳን እንደገና የተደረሰውን የሰላም ስምምነት ተግባራዊ ለማድረግ ብዙ ፈተናዎች ተደቅነዋል። አብዛኛው ግን የዓለም አቀፉ ማኅበረሰብ ጥርጣሬ ስላደረበት ነው ይላሉ ፕሬዚደንት ሳልቫኪር። ፕሬዚደንቱ ትላንት ጁባ ውስጥ ለተሰበሰቡ በመቶች ለተቆጠሩ የኤስፒኤልኤም ማለትም የደቡብ ሱዳን ሕዝብ አርነት እንቅስቃሴ ካድሬዎች ሲናገሩ በመስከረም ወር የተደረሰው ስምምነት ጥሩ አልነበረም የፈረምኩት ግን የሕዝብ ስቃይ እንዲቀጥል ባለመፈለጌ ነው ብለዋል። ፕሬዚደንት ኪር ቀደም ሲል ከገዢ ፓርቲ ሕግ አርቃቂዎች ጋር ተገናኝተው የተደረሰውን ስምምነት ተግባራዊ ለማድረግ መንግስት በቂ ገንዘብ የለውም ብለዋል። ትሮይካ በመባል የሚጠራው ዩናይትድ ስቴትስ፣ ኖርዌይና ብሪታንያ የሚገኙበት ቡድን ስምምነቱን ተግባራዊ ለማድረግ መንግስት የራሱን የሀብት ምንጭ እንዲጠቀምና ሂደቱ እንዲቀጥል የፖለቲካ ፍላጎቱ ካለው እንዲያሳይ በተደጋጋሚ መክሯል። የሱዳን መንግስት በተቃዋሚ ሰልፈኞች ላይ እየወሰደ ያለው የኃይል እርምጃ ሀገሪቱ ከዩናይትድ ስቴትስ ጋር ያላትን ግንኙነት ለማሻሻል የተያያዙ ጥረቶችን ሊጎዳ ይችላል ሲሉ አንዳንድ ቁልፍ የሚባሉ የአሜሪካ ታዛቢዎች እየተናገሩ ነው። በከፍተኛ ግሽበት በዳቦና በነዳጅ ዘይት ዋጋ መናር ምክንያት ህዝባዊ ተቃውሞ በቅርቡ ከተቀሰቀሰ ወዲህ የሰብአዊ መብቶች ተከራካሪዎችና የአሜሪካ ድምፅን ጨምሮ ሌሎችም የዜና ምንጮች ሱዳን ውስጥ ሕገ ወጥ እስራት፣ እገታና ግድያ እየተፈጸመ እንደሆነ ዘግበዋል። የተቃውሞ ሰልፎች ትናንትም ቀጥለው፣ በብዙ መቶዎች የሚቆጠሩ ሰዎች የዋና ከተማይቱ ካርቱምን መንገዶች አጥለቅልቀው የዋሉ ሲሆን ሀገሪቱን ለረጅም ጊዜ የገዙት ፕሬዚዳንት ኦማር ሀብ በሽር ስልጣን እንዲለቁ ጠይቀዋል። በሽር ግን ወይ ፍንክች እንዳሉ ናቸው። ከቅርብ ቀናት በፊት በተቃዋሚዎች ላይ እየተለሳለሱ የመጡት የሱዳኑ መሪ አብዛኞቹ ተቃዋሚዎች የረባ ምክንያት የሌላቸው ወጣቶች ናቸው ማለታቸውንና ጋዜጠኞችን ለመፍታት ቃል መግባታቸውን ሮይተርስ የዜና ወኪል ዘግቧል። የረዴት ሠራተኞች አራት ሚሊዮን ረሃብተኞችን መመገብ የሚያስችለውን የእህል ክምችት አውጥተው ማከፋፈል እንዲችሉ የየመን ሁቲ ሽምቅ ተዋጊዎች ፈቃድ ይሰጡ ዘንድ የተባበሩት መንግስታት የሰብአዊ መብቶች ጉዳይ ኃላፊ ትላንት ተማጽኖ አቅርበዋል። እስካሁን ጥቅም ላይ ያልዋለውና ሊበላሽ ይችላል ተብሎ የሚፈራው እህል የሚገኘው በወደብ ከተማዪቱ ሆዴዳ ጎተራዎች ውስጥ ነው። የዓለሙ ድርጅት ካለፈው መስከረም ጀምሮ በቀይ ባህር የወደብ ከተማዪቱ ሆዴዳ ሦስት ነጥብ ሰባት ሚሊዮን ሰዎችን መመገብ የሚያስችለውን በቂ የእርዳታ እህል አውጥቶ ማከፋፈል አለመቻሉ በጥልቅ ያሳስበኛል ብለዋል። የተባበሩት መንግስታት የሰብአዊ መብቶች ጉዳይ ኃላፊው ማርክ ሎኮክ በየመን በጠቅላላው 10 ሚሊዮን የሚሆኑ ሰዎች ለከፋ ረሃብ ተጋልጠዋል። ይህ የሚሆነው ደግሞ የዓለም የምግብ ፕሮግራም 51,000 ሜትሪክ ቶን ስንዴ በሆዴዳ ጎተራዎች አከማችቶ ባለበት ወቅት ነው። የሰብአዊ መብቶች ረገጣዎች እየተካሄዱ ነው ስትል ለካሜሩን የምትሰጠውን ወታደራዊ እርዳታ ለመቀነስ ያላትን እቅድ ዩናይትድ ስቴትስ ብታስታውቅም በደህንነት ሽርክናው ትቀጥላለች ሲሉ አንድ ቁልፍ የአሜሪካ ባለሥልጣን ተናገሩ። ዩናይትድ ስቴትስ ከካሜሩን ጋር ያላትን የደህንነትና የጸጥታ ትብብር አታቆምም ሲሉ አምባሳደር ፒተር ሄንሪ ባርሌሪ ባርሌሪን ትናንት ለማዕከላዊ አፍሪካዊቱ ሀገር አረጋግጠዋል። አሶሽትድ ፕሬስ የሚባለው የዜና ወኪል እንደዘገበው አምባሳደሩ ይህንን ቃል የሰጡት ከካሜሩን ቃል አቀባይ ከካሜሩን መንግስት ቃል አቀባይ ሬኔ ኤማኑኤል ሳዲ ጋር ተገናኝተው ከተነጋገሩ በኋላ ነው። ዩናይትድ ስቴትስ ለፕሬዚደንት ፖል ቢያ መንግስት ሲሰጥ ከቆየው ወታደራዊ እርዳታ ላይ 17 ሚሊዮን ዶላር እንደሚቆርጥ ባሳለፍ ነው ረቡ ካስታወቀች በኋላ ነው። አምባሳደሩ ትናንት ያውንዴ ከተማ ላይ ይህንን አስተያየት የሰጡት ይህ በእንዲህ እንዳለ የአፍሪኮም የሚባለው የዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ የባህር ኃይል ጀኔራል ቶማስ ዋልደር ሃውሰር ትናንት ለዩናይትድ ስቴትስ የህግ መወሰኛ ምክር ቤት ወታደራዊ አገልግሎት ኮሚቴ የምስክርነት ቃል ሰጥተዋል። ጀኔራሉ በዚሁ ወቅት ካሜሩን በጸረ ሽብር ዘመቻው ጥሩ ሸሪክ ብትሆንም ከባድ የሚባሉ የሰብአዊ መብቶች ጥሰቶች የመፈጸሟን ሀቅ ቸል ማለት አይቻልም ሲሉ በዋሽንግተን ፖስት ጋዜጣ ዘግቧል ማለታቸውን የዋሽንግተን ፖስት ጋዜጣ ዘግቧል። በመጨረሻም የአረብ ሊግ የባሻር አልአሳድን ሶሪያ እንደገና በአባልነት እንዲቀበል ሩሲያ ማግባባት ይዛለች ሲሉ በአካባቢው የተመደቡ ዲፕሎማቶች ተናግረዋል። የአሳድ አስተዳደር በፍጥነት ህጋዊ እውቅና እንዲያገኝ ክሬምሊን በጉጉት የሚጠብቀው በጦርነት የዳሸቀችውን ሶሪያ መልሶ ለመገንባት የሚያስችል ገንዘብ ለማሰባሰብና ፕሬዝደንቱ ፕሬዚደንቱ በስልጣን እንዲቆዩ ተስፋ በማድረግ ነው። የክሬምሊን ቤተ መንግሥት ዓላማ የአረብ ሊግ በመጪው ወር ቱኒዚያ ውስጥ የመሪዎች ጉባኤ ሲያካሂድ ግብፅ፣ የአረብ ኤምሬቶች፣ ኢራቅና ሳውዲ አረቢያ ለሶሪያ ዳግም በሊጉ መግባት ድጋፍ እንዲሰጡ ነው። የሶሪያ እንደገና ወደ ሊጉ መመለስ አለመመለስ ጉዳይ በቱኒዙ የመሪዎች ጉባኤ አጀንዳ ውስጥ ባይኖርም የሩሲያ ዲፕሎማቶች ግን ከመጋረጃው ጀርባ ሆነው የአረብ ሸሪኮቻቸውን በመወትወት ላይ ናቸው ተብሏል። ሀያ ሁለት የአረብ ሀገሮችን በአባልነት ያቀፈው ሊግ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ሶሪያን ያስወጣው የአሳድ መንግስት በሱኒ ሙስሊሞች የተመራውን ህዝባዊ ተቃውሞ ለመጨፍለቅ የወሰደውን ጨካኝ እርምጃ ተከትሎ ነው። የአሳድን አረመኔያዊ እርምጃ በመቃወም በርካታ የአረብ ሀገሮች አምባሳደሮቻቸውን ከደማስቆ መጥራታቸው ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠቃለላል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሄ በ25 ሜትር ባንድ በ1240 ኪሄ በ31 ሜትር ባንድ በ9485 ኪሄ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 1 2011 ዓ ምህረት ምሽት ፕሮግራም ነው። ስለ አስተዳደር የወሰንና የማንነት ኮሚሽን ትንታኔ ይዘናል። እርቅ ሰላም ባለበት ነው ልማትም መስራት የሚቻሉ እና ሳውዝ አፍሪካ ማድረግ ከቻለች ሩዋንዳ ማድረግ ከቻለ ኢትዮጵያ እንዴታችን የሚለው ቁጭት አሉ። አሁንም ቢሆን ያ ነገር መቀጠል አለበት። በኮሚሽኑ አባልነት ከተሰየሙት መካከል የሚገኙት ብፁዕ ካርዲናል አብርሃነ ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ናቸው። በምሽቱ ዝግጅታችን ይዘናቸዋል። የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአማራ ክልል በማዕከላዊ ጎንደር ዞን ካለፈው ሳምንት መጨረሻ አንስቶ የተከሰተው ግጭት እየተባባሰ መምጣቱን የክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ማምሻውን በሰጠው ጋዜጣዊ መግለጫ አስታውቋል። በሕይወትና በንብረት ላይ ጉዳት መድረሱ ተገልጿል። በጋዜጣው በጋዜጣዊ መግለጫው ላይ የተገኘችው የባህር ዳር ሪፖርተራችን አስቴር ምስጋናው ከአዲሱ አበበ ጋር አጭር ጥያቄና መልስ አድርጋለች። ሰላም አስቴር፣ ቀደም ሲል በዜናው ላይ እንደተገለጠው በአማራ ክልል ማዕከላዊ ጎንደር ዞን ካለፈው ሳምንት የጀመረ ግጭት እየተባባሰ መምጣቱን የክልሉ ኮሚኒኬሽን ጽሕፈት ቤት ገልጧል እና ያን በተመለከተ መግለጫውን አጠር አድርገሽ ሰብሰብ ባለ መልክ ለአድማጮች ብታደርሺ እንዲሁም ደግሞ ግጭቱ በማንና በማን መካከል እንደተካሄደም መግለጫ ውስጥ ተካቶ ከሆነ እሱንም አብረሽ ብትጨምሪ እንደምናመሽ። አዲሱ እንግዲህ ዛሬ የክልሉ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ማምሻውን ጋዜጣዊ መግለጫ ሰጥተዋል። አቶ አሰማኸኝ አስረስ እንግዲህ በመግለጫቸው ከጥር ሀያ አራት እስከ ሰላሳ ባሉት ቀናት ውስጥ በማዕከላዊ ጎንደር ዞን በተለያዩ አካባቢዎች ግጭት ሲከሰት ሰንብቷል። ይህ ግጭት ደግሞ እየተከሰተ ያለው በማንነት ስም የተደራጀ ኃይል ነው። ግጭቱን እየፈጠረ ያለው፣ በተለይ ደግሞ አጀንዳ ተቀባይ እና አጀንዳ ፈጻሚ ሆኖ የሚያገለግል ቡድን አለ። እንግዲህ አጀንዳ ፈጻሚ የሚባለው ቡድን ነው እንግዲህ በአማራና በቅማንት ህዝቦች መካከል ገብቶ እያበጣበጠ ያለው ብለው ነው የተናገሩት። በዚህ ግጭት የተጎዳ ሰው ወይም ደግሞ የተበላሸ ወይም የተጎዳ ንብረት አለ? የተገለጸ ነገር አለ? አስቴር፣ አዎ፣ አቶ አስተማሀኝ እንግዲህ በመግለጫው እንደተናገረ በግጭቱ የአንድ ሰው ሕይወት አልፏል። ሁለት ሰዎች ታፍነው ተወስደዋል። አርባ የቀንድ እንስሳ የቀንድ ከብቶች ሰዓት ተቃጥለዋል። እንዲሁም በርካታ ቤቶች ተቃጠሉ ወድመዋል። ከዚህ በተጨማሪ በአሁኑ ሰዓት በአካባቢ ሙሉ በሙሉ የትራንስፖርት አገልግሎት ተቋርጧል። ከተጠቃሚው በተለይ ደግሞ ትራንስፖርትን በተመለከተ ከፍተኛ ችግር ነው እና ተጠቃሚዎች የሚያሰሙት ቅሬታ አለ። ያገኘችው ነገር አለ? አዎ እንግዲህ ከሰዓት በፊት ይህንን መረጃ ለማሰባሰብ ወደ አካባቢው ስልክ ደውዬ ነበረ በአብዛኛው ፈቃደኛ መረጃ ለመስጠት ፈቃደኛ አይደሉም። ከሁለቱም ወገኖች በትክክል የት ነው አሁን ይሄ ሰው የሞተው እና ደግሞ አርባ የቁም እንስሳት የተቃጠሉት የተለየ ቦታ አለ ወይስ እንደው በደፈናው ማዕከላዊ ጎንደር ብለን ነው የምንለው? የቦታዎቹ ስም ማቆሚያ ማርያም፣ ቀበራ፣ ሻሀ፣ ማዘንጃ ጎጥና እነዚህ እሳት ቦታዎች ናቸው። በጎንደር ከተማ ቀበሌ ሀያ እንግዲህ አዘዙ አካባቢ ይመስለኛል እዛ ደግሞ አንድ የከብት ማድለቢያ በእሳት ተቃጥሎ እንግዲህ አርባ እንስሳቶች ናቸው፣ አርባ በቁማቸው የተቃጠሉ በቁማቸው የተቃጠሉ በአሁን ሰዓት ነው። እናንቺ እያወራን ሁኔታው እንዴት ነው? የምትሰሚው ነገር አለ በመግለጫው ላይ አቶ አሰማኸኝ እንደተናገር እስካሁን ውጥረቱ አይሏል ነው ያሉ። በአካባቢው ውጥረቱ አይሏል። ከዚህ ከም በኋላ የክልሉ መንግስት አስፈላጊ የሆኑ እርምጃዎች ለመውሰድ ተዘጋጅቷል። ግን የፌዴራል መንግስቱንም እገዛ እየጠየቁ ያሉበት ሁኔታ ነው ያለው። ከዛ በተጨማሪ ደግሞ እነዚህ ጥፋት የሚያደርሱ ኃይሎች በማህበረሰብ ውስጥ ሆነው ነው ይህን ጥፋት እያደረሱ ያሉት እና ማህበረሰቡ ጥቆማ በመስጠት እንዲተባበራቸውም ጥሪ አቅርበዋል። እንግዲህ እዚህ ጋር አንድ ልትይዝልኝ የምፈልገው ነገር ቢኖር እንግዲህ እስካሁን ድረስ በዚህ በተፈጠረው ግጭት ሰላሳ ዘጠኝ ሺ ተፈናቃዮች ናቸው በአካባቢ ተፈናቅለው መጠለያ ጣቢያ ውስጥ የሚገኙት። እነሱን እንግዲህ በጊዜያዊነትና በዘላቂነት ለማቋቋም እንግዲህ የማህበረሰቡንም እደዛ ነው አቶ አሰማሀኝ በጣም አመሰግናለሁ አስቴር ምስጋናው ከባህር ዳር። ምናልባት ሁኔታውን የበለጠ በመከታተል ጉዳት የደረሰባቸው ሰዎችንም በማግኘት የአይን ምስክሮችን በመጠየቅ ተጨማሪ ዘገባ ታደርሽናለሽ ብዬ ተስፋ አረጋለሁ። እግዜር ይስጥልኝ። ለአሁኑ ደህና። እሺ፣ አመሰግናለሁ። ደህና። እሺ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ይቀጥላል መጽሔት። እዚያው ባህር ዳር ላይ ያቆየናል። የሕግ አማካሪም ሆነ ጠበቃ ማግኘት እንዳልቻሉ የተናገሩት ባህር ዳር ላይ በሕግ ሥር የሚገኙት የቀድሞው ባለሥልጣናቱ በረከት ስምዖን መንግሥት ጠበቃ እንዲያቆምላቸው ጠይቀዋል። ጉዳዬ እየታየ ያለው ስልጣን ባለው አካል አይደለም። መጠየቅ ያለብኝም በወንጀል ሕጉ እንጂ በጸረ ሙስና አዋጅ ሊሆን አይገባም ሲሉ አቤቱታ አሰምተዋል። አቶ በረከት። አስቴር ምስጋናው በዚህም ላይ ከባህር ዳር ተጨማሪ ይዛለች። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን በሙስና ወንጀል ጠርጥሬያቸዋለሁ በማለት በቁጥጥር ስር የዋላቸውን የአቶ በረከት ስምኦንና የአቶ ታደሰ ካሳን የምርመራ መዝገብ ዛሬ ተመልክቷል። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የምርመራ ቡድን በጥረት ኮርፖሬት የሀብት ብክነት የተጠረጠሩትን የአቶ በረከት ስምኦንና የአቶ ታደሰ ካሳን የተጠረጠሩበት ወንጀል ውስብስብና ድንበር ተሻጋሪ እንዲሁም አፈጻጸሙ የረቀቀ በመሆኑ ተጨማሪ የ14 ቀን የጊዜ ቀጠሮ እንደሚያስፈልገው ለፍርድ ቤቱ አመልክቷል። በተለይ ከዳሽን ቢራ ፋብሪካ አክሲዮን ሽያጭ ጋር በተያያዘ ከ50 ፐርሰንት በላይ የሚሆነው የአክሲዮን ሽያጭ ገንዘብ ስዊዘርላንድ ውስጥ በሚገኝ አንድ ባንክ ውስጥ በግለሰብ አካውንት እንደተቀመጠ ጥቆማ በመኖሩ ለዚህም የሰውና የሰነድ ማስረጃ አሰባስባለሁ ሲል ነው የተጨማሪ የምርመራ ጊዜውን አስፈላጊነት የገለጸው። አቶ በረከት በበኩላቸው የሕግ አማካሪም ሆነ ጠበቃ ማግኘት አልቻልኩም፣ ፍርድ ቤቱ ያቆምልኝ ሲሉ ጠይቀዋል። የምርመራ ቡድኑ የጠየቀውን የ14 ተጨማሪ ቀንም ተቃውመዋል። የተጠረጠርኩበት ወንጀል በግልጽና በዝርዝር የተቀመጠ አይደለም። ኮሚሽኑ እኛን ለመወንጀል ሕጋዊ ስልጣን የለውም አለኝ ካለም አንቀጽ ጠቅሶ አላብራራም ሲሉ ቅሬታቸውን ለፍርድ ቤቱ አቅርበዋል። ሁለተኛው ተጠርጣሪ አቶ ታደሰ ካሳ በበኩላቸው የሀገሪቱ መንግስት ሳናጣራ አናስርም ማለቱን አስታውሰው፣ ኮሚሽኑ የኦዲት ምርመራ እያጣራሁ ነው እያለ ነው፣ ታዲያ ምርመራውን ሳይጨርስ በምን አግባብ ነው ወንጀለኛና ጥፋተኛ የሚለን በማለት የምርመራ ቡድኑ የጠየቀውን ተጨማሪ 14 ቀን ተቃውመዋል። አቶ በረከት እንደገና የመከራከሪያ ነጥቦችን ለፍርድ ቤቱ አቅርበው ነበር በተለይ ህጋዊ ስልጣን ባለው አካል ጉዳያችን እየታየ አይደለም ያሉትን ሲያብራሩ ዳሽን ቢራ በፌዴራል ውልና ማስረጃ እንዲሁም በፌዴራል ኢንቨስትመንት ኮሚሽን የተመዘገበ ድርጅት በመሆኑ ጉዳያችን መታየት ያለበት በፌዴራል ደረጃ ነው። መከሰስም ያለብን በወንጀል ህግ እንጂ በጸረ ሙስና አዋጅ ህጉ ሊሆን አይገባም። ምክንያቱም ወንጀሉ ተፈጸመ የተባለው የጸረ ሙስና አዋጅ ህጉ ከመውጣቱ ከ2007 ዓ.ም በፊት ነው። የጸረ ሙስና አዋጅ ህጉ ከ2007 ዓመት በፊት የተሰሩ የሙስና ወንጀሎች መታየት ያለባቸው በወንጀል ህጉ ነው ይላልና ብለዋል አቶ ታደሰ ካሳ በበኩላቸው ህዝባዊ ድርጅት ማለት በክልሉ ብቻ የሚንቀሳቀስ እና የክልሉ መንግስት የሚያስተዳደራቸው ማለት ነው። ዳሽን ቢራ ግን በመላው ክልል የሚሰራ ድርጅት በመሆኑ ጉዳያችን በፌዴራል ነው መታየት ያለበት ሲሉ ጠይቀዋል። የምርመራ ቡድኑ በበኩሉ የተነሳው ሀሳብ የወንጀል ክሱ መደበኛ ክርክር ሲጀመር የሚነሱ ጉዳዮች ናቸው። የተጠረጠርንበት ወንጀል ግልጽ አይደለም ላሉት በመንግስት ልማታዊ ድርጅት ላይ ስራን በማይመች አኳኋን በመምራት በሌላ ሰው አሰራርና ጥቅም ጉዳት ማድረስ የሚል እንደሆነ በግል ተቀምጧል ብለዋል። ግራቀኙን ያደመጠው ችሎቱም ተጠርጣሪዎቹ ያቀረቡትን ቅሬታ ውድቅ በማድረግ የምርመራ ቡድኑ ያቀረበውን የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለየካቲት 15 ቀን ቀጠሮ በመያዝ ችሎቱን አጠናቋል። በመጨረሻ አቶ በረከት ለፍርድ ቤቱ ያሳሰቡት ነገር ቢኖር እየተሰራብኝ ያለው የፖለቲካ ቁማር እንጂ ሕጋዊ የሆነ የፍርድ ሂደት አይደለም በማለት በቅርቡ በማህበራዊ ሚዲያ ችሎት በቀረበበት ቀን የእሳቸውን ምስል የያዘውን ፎቶ በማቅረብ ለፍርድ ቤቱ አቤቱታ አቅርበዋል። በተለይ መልካም ስብእና የሚያጎ ቁልፍ ስድብም እየተሰደብኩ ነው። በማረሚያ ቤቱ ኢንተርኔት የለም፣ ኮምፒውተር የለም። ይህ እንዲሟላልኝ እፈልጋለሁ ብለዋል። ችሎቱም ወደፊት ከፍርድ ቤቱና ከአስተዳደሩ ጋር እንነጋገራለን በማለት መልስ ሰጧቸዋል። ከዚህ ጋር በተያያዘ አቶ በረከት ፍርድ ቤቱን ጠበቃ እንዲያቆምላቸው በጠየቁት ሀሳብ ላይ በዳኝነት ሙያ ለረዥም ጊዜ ያገለገሉትን አስተያየት እንዲሰጡኝ ጠይቄ ነበር። ስሜ አቡዋስፍ እባላለሁ። የኢፌዴሪ ህገ መንግስት ሀያ አንቀጽ አምስት ላይ በህገ መንግስቱ ላይ በግልጽ እንደተመለከተው ፍርድ ቤቶች ተከላካይ ጠበቃ የሚያቆሙት አቅም የሌላቸው ብቻ ስለሆኑ ሳይሆን አቅም ባለመኖራቸው የፍትህ መጓደል ሊገጥማቸው ይችላሉ ሲያስብ ነው የአቶ በረከት ጥያቄ የአቅም ጥያቄ ሳይሆን ጠበቃ አጣው ነው የሚለው ጠበቃ ላጣ ሰው ፍርድ ቤቱ ጠበቅ እንዲያቆም የሚገደድበት ሁኔታ የለም እና ከዚህ አንጻር እኔ እሳቸው ያቀረቡት ጥያቄ የህግ አግባብ ተገቢ ነው ብዬ አልገምትም ተገቢ ነው ብዬም አላምንም ምክንያቱም ጠበቃ ሊሆንኝ የሚችል ሰው አጣው ነው እንጂ የአቅም ችግር ስላተነሳ ከዚህ አንጻር የሳቸው ጥያቄ ተገቢ ነው ብዬ አላምንም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አመሰግናለሁ አስቴርን ለዘገባዎቿ። ወደ ተከታዩ የመጽሔት ርዕስ እናልፋለን። ድሬዳዋ ውስጥ ከሃይማኖት በዓል ጋር አከባበር ጋር ተያይዞ በተነሳ ግጭትና ሁከት ውስጥ ተሳትፈዋል በሚል ተይዘው ለቆዩ 27 ተጠርጣሪዎች የአስተዳደሩ የመጀመሪያ ደረጃ ፍርድ ቤት ፈቅዶት የነበረውን ዋስትና ይግባኝ ሰሚ ፍርድ ቤቱ ውድቅ አድርጎታል። በተቃውሞ እንቅስቃሴው ላይ ረብሻ እንዲነሳ አስተባብረዋል፣ መንገድ ዘግተዋል፣ ልዩ ልዩ ጥፋቶችን ፈጽመዋል ተብለው በቁጥጥር ስር የዋሉት 38 ተጠርጣሪዎች ጉዳይ በሶስት መዝገብ ተከፍሎ እየታየ መሆኑ ታውቋል። በአስተዳደሩ ውስጥ የሚገኙ 14 የግል ጠበቆች ለተከሳሾቹ ነፃ የጥብቅና አገልግሎት እየሰጡ መሆኑ ተገልጿል። ጠበቆቹ የሕግ ጥሰት እየተፈጸመ ነው የሚላሉ። አዲስ ቸኮል ከድሬዳዋ። ተጨማሪ ያለው የድሬዷ ፖሊስ የፌዴራል ፖሊስና የመከላከያ ሰራዊት ከጥር አስራሶስት በኋላ ባሉት አምስት ቀናት በቁጥጥር ስር ከዋሏቸው ተጠርጣሪዎች መካከል በምርመራ ንጹህነታቸውን አረጋግጫሉ ያላቸውን 32 ተጠርጣሪዎች ትላንትና አመሻሽ ላይ፣ ሌሎች 54 ተጠርጣሪዎችን ደግሞ ዛሬ ለቀዋል። በፌዴራል ጠቅላይ አቃቤ ሕግ የድሬዷ ቅርንጫፍ ጽህፈት ቤት ምክትል ኃላፊ የሆኑት አቶ ረዴት ግርማ በተለይ ለቪኦኤ እንደገለጹት በቀጣይም ነጻ ሊለቀቁ የሚችሉ ይኖራሉ። በድሬዳዋ በተፈጠረው ረብሻና ና ሁከት ምክንያት ተጠርጥረው የተያዙ ሲሆን የድሬዳዋ አስተዳደር ፖሊስ ኮሚሽን እና የፌዴራል ፖሊስ ኮሚሽን በጋራ ባደረጉት የምርመራ ስራ እነዚህ ሰማንያ ስድስቱ ተጠርጣሪዎች ወንጀል ስለመፈጸማቸው ምንም አይነት ማስረጃ ያልቀረበባቸው በመሆኑ አቃቤ በእነሱ ላይ የተጀመረው የምርመራ መዝገብ እንዲፋረድ በማድረግ ከስር እንዲፈቱ በወሰነው መሰረት የተፈቱ ናቸው። በተጨማሪም ምርመራው እየቀጠረ ያለ ስለሆነ፣ በወንጀል ተሳትፏቸው በማስረጃ ያተረጋገጠባቸውን አቃቢ በሚል እየወሰነ የሚለቅ ሲሆን ቀሪዎችን ደግሞ የቻካተሉ እንዲሁም ንብረት ላይ ጉዳት ያደረሱ እንዲሁም በረብሻው የተሳተፉትን ደግሞ ፌዴራል ፖሊስ ና ዜጋ ፖሊስ ኮሚሽን አጣፈው በሚያቀርበው መሰረት ማስረጃው በቂ ሆነው ሲገኝ ክስ የሚመሰረት ይሆናል። ተፈቺዎችና ቤተሰቦቻቸው በጋራ እንዲሰበሰቡ ተደርጎ የመብት ጥያቄ ካላቸው በሰላማዊ መንገድ ብቻ እንዲጠይቁና በረብሻ እንዳይሳተፉ ምክር እንደተሰጣቸው ጭምር አቶ ረዴት ተናግረዋል። ከጥር አስራ ሶስት በኋላ በነበሩት አምስት ቀናት የድሬዳዋን እንቅስቃሴ የገታ ተቃውሞ የነበረ ሲሆን በተቃውሞው ሶስት ሰዎች ከመቁሰላቸውና ና የተወሰነ ንብረት ከመጥፋቱ በስተቀር በአጠቃላይ ሰላማዊ ተብሎ ሊገለጽ እንደሚችል ፖሊስ ከሳምንት በፊት በሰጠው መግለጫ አስታውቆ ነበር። ይሁንና ከሶስት መቶ በላይ ተጠርጣሪዎች ለማቆያ ጣቢያነትም ሆነ ለማረሚያ ቤትነት ባልተዘጋጀ ካምፕ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ድርጊቱ ትክክል አይደለም ያሉ አስራ አራት የከተማዋ የግል ጠበቆች በጋራ ለተጠርጣሪዎች ነፃ የጥብቅና አገልግሎት እየሰጧቸው ሲሆን በድሬዳዋ የሚገኙ አስራ ሁለት አድባራት ሰበካ ጉባኤዎችም በጋራ ጽፈው ለከንቲባ ኢብራሂም ኡስማን ባስገቡት ደብዳቤ ጉዳዩ በርቅ እንዲፈታ ጠይቀዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ አዲስ ጀኮልን እናመሰግናለን። ወደ አዲስ አበባ እንሄድ። በቀጣዩ ዘገባ ኢትዮጵያ የምታስተናግደውን ነገ የሚጀምረውን የአፍሪካ ህብረት የመሪዎች ጉባኤና አጋጣሚውን የህብረቱ መሥራች አባልና መቀመጫም በሆነችው ኢትዮጵያ ውስጥ እየተካሄደ ስላለው ለውጥ ለማብራራት ጠቅላይ ሚኒስትሩ እንደሚጠቀሙበት የጽህፈት ቤታቸው የፕሬስ ኃላፊ አቶ ንጉሱ ጥላሁን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ወደ ከፍተኛው ስልጣን ከወጡ ወዲህ ኢትዮጵያ የህብረቱን ጉባኤ ስታስተናግድ የነገው የመጀመሪያው ነው። የፕሬስ ኃላፊውን አቶ ንጉሱ ጥላሁንን እስክንድር ፍሬው አነጋግሯቸዋል። በዚህ ስብሰባ ላይ በርካታ ፕሮግራሞች ይከናወናሉ። የድርጊት መርሃ ግብሩ በርካታ ፕሮግራሞች እንደሚካሄዱ ነው የሚያሳየው። በዚህ ውስጥ እሳቸው በተናጠልም በጋራም በርካታ ኃላፊነቶች አሉባቸው። ለመጀመሪያ ጊዜ በኃላፊነት ከመጡ በኋላ የሚሳተፉበት መድረክ እንደመሆኑ በሀገራችንም እየተካሄደ ያለው ለውጥ አሁን የደረሰበት ደረጃ ላይ ከደረሰ በኋላ የሚካሄድ መድረክ በመሆኑ ከየትኛውም አቅጣጫ የሚመጡ መሪዎች ብቻ ሳይሆን ቻቸውም ወደ ተለያዩ የዓለም ሀገራት በተጓዙባቸው ጊዜያት በተለያዩ ስራዎች ወደ ኢትዮጵያ የሚመጡ መሪዎችም፣ ልዩ ልዩ ታዋቂ ግለሰቦችም፣ የቢዝነስ ሰዎችም ኢትዮጵያ በለውጥ ውስጥ ያለች መሆኑን በአግባቡና በውል የተረዱ መሆኑን ይገልጻሉ። ይሄ ብቻ ሳይሆን በማንኛውም አግባብ ድጋፍ ማድረግ እንደሚፈልጉና ይሄ ለውጥ በኢትዮጵያ ብቻ ተወስኖ የሚቀር ሳይሆን በተለይም የአፍሪካን ቀንድ በመለወጥና ሰላም በማረጋገጥ አብሮነትና አንድነትን በማጎልበት ኢትዮጵያ አብነት የሚሆን ስራ እየሰራች እንደሆነ በተለያየ አግባብ ይገልጻሉ። ይሄ ክቡር ጠቅላይ ሚኒስትራችንም፣ ሌሎች አመራሮችም በአጋጣሚ በሀገራችን የተጀመረው ለውጥ ባህሪው መነሻው አሁን የደረሰበት ደረጃ እና በለውጥ ሂደት ውስጥ ደግሞ ችግር አይቀርምና ፈተና አይቀርም አይቀርምና ያሉበትን ፈተናዎች በአግባቡ ያስረዳሉ በአግባቡ ያስረዳሉ ሲሉ አቶ ንጉሱ የለውጡን ሂደት ስኬቶች፣ ፈተናዎቹንም በአግባቡ ያስረዳሉ ብለዋል። በምን አይነት መድረኮች ነው የሚያስረዱት? ምን አይነት መድረኮችን ነው የሚጠቀሙት? ጠቅላይ ሚኒስትሩ ስብሰባው ላይ ነው ወይስ? እስቲ ግልጽ ያድርጉልኝ ክቡር ጠቅላይ በትናንትና ሁለት የጊኒውን ፕሬዚደንት አልፋ ኮንዴን አግኝተዋል። ቀደም ብለው ለይፋ ጉብኝት የገቡትን የጊኒ ፕሬዚዳንት ማለት ነው፣ ለይፋ ጉብኝት የገቡትን አግኝተዋል። በዚሁም ጉባኤ ላይ ለመሳተፍም የመጡትን የአውሮፓ ህብረት የዓለም አቀፍ ትብብርና ልማት ኮሚሽነር ኔቨን ሚሚካን አግኝተዋል። እሳቸውንና እነዚህን ሁለቱን መሪዎችና እነሱ የሚመሩትን ልዑካን ቡድን ባገኙበት ጊዜም ውይይቶች ተደርገዋል። ውይይቶቹ በኢትዮጵያ ለውጥ ላይ ያጠነጥናሉ። በተመሳሳይ ሁኔታ በዛሬው እለትም የቢዝነስ መሪና የሞ ኢብራሂም ፋውንዴሽን መስራች ዶክተር መሀመድ የሚያገኙት እሳቸውን ባገኙበትም ወቅት በተመሳሳይ በኢትዮጵያ የተጀመረው ለውጥ አጀንዳ ነበረ ይሄ ብቻ ሳይሆን በሚቀጥሉት ቀናትም በተናጠልም በጋራም በሚደረጉ ውይይቶች ኢትዮጵያን የሚመለከቱ አጀንዳዎች በሚነሱበት ጊዜ ያው ኢትዮጵያ የምትገኝበት ወቅታዊ የለውጥ ሁኔታ አጀንዳ መሆኑ አይቀርም። ክቡር ጠቅላይ ሚኒስትራችንም በፕሮግራማቸው በርካታ መሪዎችን፣ ዓለም አቀፍ ድርጅት አመራሮችን፣ ታዋቂ ግለሰቦችን ያገኛሉ። የኢትዮጵያ አጀንዳ በሚነሳበት ጊዜ በኢትዮጵያ ያለው ለውጥና ሂደቱ ፈተናዎቹና መፍትሄዎቹ ላይም እንደዚሁ ማብራሪያም እየሰጡ ውይይት ያደርጋሉ። በተለይም ዶክተር መሀመድ ስለ ወጣቱ የተሳትፎና ስለ ስራ አድር ለውጣችን ያለበትን ደረጃ እና ለውጡ እንዲቀጥል መደረግ ስላለበት ነገር አውስተው በለውጡ ላይ ከፍተኛ አድናቆት እንዳላቸው ገልጠዋል። አቶ ንጉሱ እንግዲህ የአፍሪካ ሕብረት ስብሰባ ነው የሚካሄደው። የአፍሪካ ሕብረት በኢትዮጵያ ይፈጸሙ ከነበሩ የሰብአዊ መብት ጥሰቶች አንጻር በተለይ ዝምታን መርጠዋል በሚል ትችት ሲቀርብበት ቢቆይም ወደ በኋላ ላይ ለውጡ በተጀመረ አካባቢ በተለይ የወጡ መግለጫዎችን ደግፎ እንደሚያበረታታ መግለጫ ያወጣበት አጋጣሚም ነበረ። አሁን በአጠቃላይ ግን በተለይ ኢትዮጵያ ውስጥ ካለው ሁኔታ አንጻር የለውጥ ሂደት አንጻር አፍሪካውያን መሪዎች አፍሪካ ህብረት እንዴት ነው የሚያዩት? ምንስ ነው የሚጠበቀው? አሁን ከዚህ ስብሰባ፣ ከዚህ አንጻር ዝርዝሩንና በዋናው ስብሰባ ላይና ጉባኤ ላይ የሚሰነዘሩትን ሀሳቦች፣ የሚሰጡትን አስተያየቶች፣ ግምገማዎችም ካሉ የግምገማ ሀሳቦች ወደፊት የምንከታተልና የምንገልጽ መሆኑ እንደተጠበቀ ሆኖ አሁን እያስተዋለ ያለ ነው፣ አሁን ባለው ግንኙነት በኢትዮጵያ ውስጥ ያለውን ለውጥ ሁለንተናዊ ለውጥ እውቅና የሚሰጡ መሆኑን ጎረቤቶቻችን ሀገራት የፈጠርናቸው ስምምነቶች፣ አንድነቶች፣ ህብረቶች በተለይም በኤርትራ በጅቡቲ እና በሶማሌ በዚህ በቀጠናው ኢትዮጵያ እየተጫወተች ያለችውን ሚና በከፍተኛ ሁኔታ አድናቆት ይቸሩታል። ከዛም ባሻገር በሀገር ውስጥ በሰብአዊ መብት አያያዝ እና የዲሞክራሲ ምህዳሩን በማስፋት ረገድ የተሰሩ ስራዎች ከተፎካካሪ ፓርቲዎች ጋር የሚደረጉ ውይይቶችና የመሳሰሉ ስራዎችን በኢኮኖሚውም ረገድ እየተጀመሩ ያሉ አንኳር አንኳር የለውጥ አቅጣጫዎችን ጨምሮ እውቅና ይሰጣሉ፣ ያደንቃሉ፣ ከጎናችንም እንደሚቆሙ ያረጋግጣሉ። እንግዲህ በተለይ አሁን ከጊኒው ፕሬዚዳንት ጋር በተያያዘ ከአልፋ ኮንዴ ጋር ውይይት ማድረጋቸውን ጠቅሰውልኛል፣ ጠቅላይ ሚኒስትር አብይ አህመድ የጊኒው ፕሬዚዳንት እንግዲህ ከስብሰባውም ቀደም ብሎ ከአፍሪካ ሕብረት የመሪዎች ጉባኤም ቀደም ብሎ ለይፋው የስራ ጉብኝት ጭምር ነው አዲስ አበባ ቀድመው የተገኙት። ምን ተንጸባረቀ በዚያ ላይ በተለይ ኢትዮጵያ ውስጥ ካለው ሁኔታ አንጻር፣ እሱን ይንገሩኝና፣ በዛ በቃሉ አቶ ንጉሱ። ፕሬዚደንቱ አልፋ ኮንዴ የወጣትነትና የልጅነት እድሜያቸውን ኢትዮጵያ እንደነበሩ አስራ ዘጠኝ ስልሳዎቹ አካባቢ ኢትዮጵያ ውስጥ የለውጥ ሽታ በተቀጣጠለበት ጊዜ እርሳቸውም የወጣትነት ዘመናቸውን በኢትዮጵያ የነበሩ የትግሎችን በቅርበት የሚከታተሉ እና ኢትዮጵያም ውስጥ በዛን የለውጥ ዘመን እንደነበሩ ለውጥ ያቀጣትሉ የነበሩ ወጣቶች ጓደኞቻቸውም እንደነበሩ በቅርበትም ይከታተሉት እንደነበር አካልም እንደሆኑ ገልጸው ያንን ወቅት ያስ እንደሚያስታውሳቸው ያ ወቅት ግን አሁን እንደዚህ በሰላማዊ በሆነ ሁኔታ የሚሄድበት ሁኔታ የአሁኑ ለየት ያለ መሆኑንና ተስፋ ያለው መሆኑን የልጅነትና የወጣትነት እድሜያቸውን በማንሳትም በማስታወስም በትዝታ ወደ ኋላ ሄደው ሲገልጹልን ነበርና እጅግ ተስፋ ይታይባቸው ነበረ። ደስተኛም ነበሩ። ለክቡር ጠቅላይ ሚኒስትራችንም በዚሁ አጋጣሚ በወጣትነታቸው የዚህ ባለቤት እና አካል በመሆናቸው ደስተኛ መሆናቸውን በእነሱ እድሜ የተጀመረ ለውጥ ያልተሳካበትን የአሁኑ ግን ተስፋ የታየበትን ሁኔታ እያነጻጸሩና እያወዳደሩ ሲገልጹ ነበረ። አቶ ንጉሱ ጥላሁን የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ወይም ፕሬስ ሴክሬታሪ። በጣም ነው ማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ። አመሰግናለሁ እስክንድር። እኔም በሌላ ዘገባ በመንግስታቱ ድርጅትና በአፍሪካ ህብረት መካከል ያለው ትብብር እጅግ መሻሻሉን የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ መግለጻቸው ተነግሯል። አህጉሪቱ በከበዱ ፈተናዎቿ ላይ የእድገት ለውጥ እያሳየች እንደሆነም ጠቁመዋል። ጉቴሬሽ በአፍሪካ ህብረት ጉባኤ ላይ ለመሳተፍ በያዝነው ሳምንት ወደ አዲስ አበባ ከመነሳታቸው በፊት ሪፖርተራችን ማርጋሬት በሽር በቢሮአቸው አነጋግራቸው ነበር። ዝርዝሩን አዳነች ፍስሀዬ ይዘዋለች። አፍሪቃ ግጭቶች ወይም ሰው ሰራሽም ሆነ የተፈጥሮ ተግዳሮቶች እንደሚፈራረቁባት የሚታወቅ ነው። ይሁንና በተባበሩት መንግስታት ድርጅትና በአፍሪካ ህብረት መካከል በአዲስ መልክ የሚጠናከረው ትብብር እነዚህን ተግዳሮቶች በመወጣት ተግባር ጉልህ ሚና ሊጫወት ይችላል ብለዋል የተባበሩት መንግስታት ድርጅት ዋና ጸሐፊ ጉተሬሽ። የእኛ ዓላማ አፍሪካ ችግሮቿ እንድትወጣ መርዳት ነው። አፍሪካ የተስፋና የወደፊት አህጉር እንድትሆን፣ አፍሪካ የምንኖርባት ዓለም ሶሶ ሆና እንደ ችግር ሳይሆን እድል ከፋጭ ተደርጋ እንድትታይ ማድረግ ነው። አንድ በቅርቡ የታየው ተግዳሮት በኮንጎ ዲሞክራሲያዊ ሪፑብሊክ የተካሄደው ምርጫ ነው። ብዙ ሰዎች በተራራቀ ድምፅ ሁለተኛ ወጥተዋል ያሏቸው ሰው ፕሬዚደንት ሆነው ቃለ መሐላ ፈጸሙ። ያም ሆነ ግን በሀገሪቱ ታሪክ ለመጀመሪያ ጊዜ የስልጣን ሽግግሩ በሰላም ተከናወነ። ጉተረሽ ታዲያ በኮንጎ ዲሞክራሲያዊ ሪፑብሊክ ያሉት ሁሉም ወገኖች ሀገሪቱን ወደፊት ለማራመድ መስራት ይኖርባቸዋል ሲሉ መክረዋል። ከምርጫ በኋላ አሁን ከአዲሱ መንግስት ጋር ማድረግ የሚጠቅመው ምንድን ነው የሚለውን ነው የምናየው። በሁሉም ወገኖች መካከል አካታች የሆነ ንግግር ለማካሄድ የሚቻልበት ሁኔታ መፍጠር ያስፈልጋል። ሀገሪቱ ወደፊት እንድትራመድ የሚፈቅድ የስልጣን ሽግግር መኖሩን ማረጋገጥ ግድ ይላል። የተባበሩት መንግስታት ድርጅት ዋና ጸሐፊ በአህጉሪቱ ግጭት እንዲያከትም በሚደረገው ጥረት ለመርዳት የተባበሩት መንግስታት ድርጅት የሰላም ዲፕሎማሲ እንዲጠናከር ለማድረግ ቁርጠኛ መሆኑን ጉተረሽ አስገንዝበዋል። በደቡብ ሱዳን ሳልቫኪርና ተቀናቃኛቸው ሪያክ ማቻር ያደረጉት የሰላም ስምምነት ተግባራዊ ማድረግ ላይ መሻሻል መታየቱን ጉተረሽ ገልጸዋል። በማዕከላዊ አፍሪካ ሪፑብሊክ መንግስትና በተለያዩ አማጽያን መካከል የተፈጠረውን ስምምነት መተግበር ላይም መሻሻል መታየቱን ዋናው ጸሐፊ ጠቁመዋል። የኢትዮጵያና የኤርትራ እርቅን ጠቃሚ የዲፕሎማሲ ምሳሌ ነው በማለትም አሞግሰዋል። በብዙ ሌሎች ቦታዎችም ወደ ትክክለኛ አቅጣጫ የሚያመሩ እንቅስቃሴዎች እንዳሉ እያየን ነው። አብረን ለመስራትም ቆርጠናል። የአፍሪካ ሕብረትና የአህጉሪቱን ንዑሳን ክልላዊ ድርጅቶች ይህን ተስፋ ዝንባሌን እንዲረዱ የአፍሪካ ሕብረት እንደ ኤውሮፓን አቆጣጠር በ2020 ዓ ም ግጭቶች እንዲያከትሙ የቀየሰችው ዓላማ ግብ እንዲመታ አብረን እንሰራለን። የተባበሩት መንግስታት ድርጅት ዋና ጸሐፊ ወደ አዲስ አበባ ሲሄዱ ለአፍሪቃ ሰላም መረጋጋትና ልማት መሳካት የመንግስታቱ ድርጅት ቁርጠኛነት መልእክት ይዘው እንደሚሄዱ ገልጸዋል። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ከምሽቱ 3 ሰዓት ከ35 ደቂቃ ነው። አሁን አዲስ አበባ ላይ ወደ ተከታዩ ዘገባ እናልፋለን። ሰሞኑን የተሰየሙት የአስተዳደር ወሰንና የማንነት ኮሚሽን እንዲሁም የእርቀ ሰላም ኮሚሽን አባላት በፍጥነት ወደ ሥራ እንዲገቡ እንደሚጠበቅ የሕዝብ ተወካዮች ምክር ቤት አስታውቋል። የሁለቱ ኮሚሽኖች መቋቋም ለኢትዮጵያ እውነተኛ ዲሞክራሲያዊ ሥርዓት ግንባታ መንገድ ይጠርጋል ሲሉ የአሜሪካ ድምፅ ያነጋገራቸው የኮሚሽኖቹ አባላት ተናግረዋል። በኮሚሽኖቹ አባልነት መሳተፍ ለውጥ እያመጡ ያሉትን ጠቅላይ ሚኒስትር ለማገዝ እንደተደረገ የሥራ ክፍፍል እንደሚቆጥሩት የተናገሩም አሉ። እስክንድር ፍሬው ተከታዩን ዘግቧል። አንደኛ ዶክተር ሙላቱ ተሾመ የቀድሞ ርዕሰ ብሔር፣ ሁለተኛ ዶክተር አሸብር ወልደ ጎርግስ የሕክምና ባለሙያና ታዋቂ ምሁር፣ ሶስተኛ ዶክተር ዳዊት መኮንን የስነ ትምህርት ባለሙያ ከአዲስ አበባ ዩኒቨርሲቲ የአስተዳደር ወሰንና የማንነት ጉዳይ እንደዚሁም የእርቀ ሰላም ኮሚሽን አባላት ሹመት በህዝብ ተወካዮች ምክር ቤት የጸደቀው ሰሞኑን ነው። ቀጣይ ሂደቶችም ይፋ ተደርገዋል። በመቀጠል ጠቅላይ ሚኒስትር አብይ አህመድ ሁለቱን ኮሚሽኖች የሚመሩ ዋናና ምክትል ኮሚሽነሮችን ለምክር ቤቱ አቅርበው ያጸድቃሉ። በተለያዩ ጉዳዮች ላይ የሚሰሩ ንዑሳን ኮሚቴዎችም ይቋቋማሉ። የሚኒስትሮች ምክር ቤትም የኮሚሽኑን ጽፈት ቤት ስልጣንና ተግባር እንደዚሁም አደረጃጀት የተመለከተ ደንብ እንደሚያወጣ ይጠበቃል። የህዝብ ተወካዮች ምክር ቤት የሚጠብቀውም የኮሚሽኖቹ ስራ በፍጥነት እንዲጀመር መሆኑን የሰላምና የውጭ ግንኙነት ቋሚ ኮሚቴ ሰብሳቢ ተስፋዬ ዳባ ለአሜሪካ ድምጽ አብራርተዋል። ጊዜ ጊዜ የለም ባይዘወ ካለ ተጨባጭ ችግር አኳያ በፍጥነት እንዲገቡ ነው። ለዚህም ነው የህዝብ ተወካዮች ምክር ቤት አባላት ለእረፍት እንወጣለን ከየካቲት አንድ ጀምሮ ማለት ነው ለአንድ ወር ይዘጋል። ስለዚህ ያ ከመዘጋቱ በፊት ይህን ኮሚሽን ማቋቋም ያስፈልገበትናል። ስራው በአስቸኳይ እንዲጀመር ስለተፈለገ ነው። እኛ ስንመለስ መጋቢት ላይ ማቅረብ ይቻል ነበረ። ስለዚህ የእኛ ሀሳብ የምንድን ነው፣ ቶሎ ኮሚሽኑን አቋቁመናል። እስካሁን ድረስ አባላትን በማጥራት በመመልመል በኩል እስካሁን ቆይተዋል። ከዚህ በኋላ ያለው ስራ ግን አጠቃላይ ወደ አፈጥነው ወደ ስራ እንዲገቡ ነው የኛ የፓርላማው ኢንቴንሽን ማለት ነው፣ የፓርላማው ፍላጎት እንደዛ ነው። ሳምንታት ወራት ወደ ጉዳዩ የሚገቡት እሱን እንግዲህ የሚያውቀው መንግስት ነው። የእነሱ አደረጃጀት ነው፣ ባይዘ ወይ ያንን ስራ ለመስራት ጊዜ የሚሰጠው ጉዳይ አይደለም። አሁን እንዳየው ባይዘ ወይ በጣም ትናንት፣ አሁን የሰላም ሚኒስቴር ሪፖርቱን ለእኛ ለቋሚ ኮሚቴ ሲያቀርብ ነበር። በዛ ላይ ብዙ ስራዎች ናቸው ኤክስፔክት እያደረጉ ያሉት የሰላም ሚኒስቴር ማለት ነው። ከዚህ ከእናንተና ከኮሚሽኑ ማለት ነው። ስለዚህ በጣም ፑሽ ማድረግ ያስፈልጋል ማለት ነው። ስለዚህ የእኛም ቋሚ ኮሚቴ የዚህ ኮሚሽን ኢፌክቲቭነስ ላይ እና ቶሎታማነት የበለጠ የክትትልና ድጋፍ ስራውን ያደርጋል ማለት ነው። ስለዚህ በአስቸኳይ ወደ ስራ እንዲገባ ነው የምንፈልገው። በተቻለ መጠን የአደረጃጀቱ ሁኔታ ጨርሰው ቀጥታ ወደ ስራ መግባት አለባቸው የሚል ነው የእኛ ትሳቤ። የመጨረሻ ጥያቄ ያደርገዋለሁ። ምክንያቱም የኮሚሽኑ የኮሚሽኑ የስራ ዘመን ለሁለት ዓመት ብቻ ነው የተቋቋሙ ለሁለት ዓመት ነው እና የኮሚሽኑን ቆይታ ለማራዘም እንደገና አዋጅ ነው ተሻሽሎ የሚመጣው ማለት ነው። ስለዚህ ካለው አኳያና ከሚፈለገው አኳያ በሁለት ዓመት ውስጥ አስፈላጊ የሆኑትን ጠቅላላ ስራዎችን ይጨርሳል የሚል እሳቤ ነው በመንግስትም በፓርላማው በኩል ተይዞ የቀረበውና ከዚህ አኳያ ቢታይ ጥሩ ነው የሚል አስተያየት ነው ያለኝ። የመጨረሻ ጥያቄ ያደረገው የማንነትና የወሰን ጉዳዮች ሲባል ችግሮች ሲባል የሚታወቁ ቦታዎች አሉ በእርግጥ የት በማን ና በማን የት አካባቢ ችግር እንዳለ ቅድሚያ የሚሰጣቸው ተብለው የተለዩ አሉ ወይስ ኮሚሽኑ ነው የሚወስነው? እሱን የሚወስነው ኮሚሽኑ ነው የሚወስነው ነው እንጂ እዚህ አካባቢ የሚለውን ነገር በፓርላማ ደረጃ ልናውቅ አንችል። ኦረዲ ጠቅላይ ሚኒስትሩ አምጥተው አባላትን ያሰይማሉ ነው። አዘ ሴም ታይም የኮሚሽኑ ተጠሪነት ለጠቅላይ ሚኒስትሩ ነው። ስለዚህ ስራቸውን ራሳቸው አደረጋጅተው የሚሄዱበት ሁኔታ ነው የሚሆነው ማለት ነው። ኮሚሽኖቹ እጅግ አስፈላጊ መሆናቸውንና ውጤትም እንደሚያመጡ ቃለ መሐላ ላይ የፈጸሙት ተሿሚዎች ለአሜሪካ ድምፅ ተናግረዋል። እርቅና ሰላም ኮሚሽን አባልነት የተሾሙት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ካርዲናል ብርሃነ ኢየሱስ አንዱ ናቸው። እርቅ ሰላም ባለበት ነው ልማት መስራት የሚቻለው እና ሳውዝ አፍሪካ ማድረግ ከቻለች ሩዋንዳ ማድረግ ከቻለ ኢትዮጵያ እንዴታችን የሚለው ቁጭት አለ። አሁንም ቢሆን ያ ነገር መቀጠል አለበት። በተለይ ደግሞ ብዙውን ጊዜ አንድ መንግስት ወርዶ ሌላ መንግስት በሚቋቋምበት ጊዜ ወይም በአሁኑ ጊዜ ባለው በለውጥ ሂደት ላይ ይሄም ነገሮች በጣም አስፈላ ተፈላጊዎች ናቸው። ስለዚህ እግዚአብሔርን አስቀድመን ህዝባችንንም ይዘን ከህዝባችን ጋር ደግሞ ያለውን እምነት እና ታሪክ ይዘን ይህንን የእርቀ ሰላም ኮሚሽን ወደ ህዝቡ አውርደን ከህዝቡም ተምረን ከህዝቡ ጋር ሆነን፣ ይች ሀገራችን ከጥንትም ጀምሮ ሽማግሌዎች ዛፍ ስር ሆነው ብዙን ነገር ሲፈቱ የቆዩባት ሀገር ናት። የእርቀ ሰላም ኮሚሽን አባል ሆና ቃለ መሃል ላይ የፈጸመችው የኦሎምፒክ የወርቅ ሜዳሊያ ባለቤትና የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ደራርቱ ቱሉም ሀሳቧን አካፍላለች። የኮሚሽኖቹ መቋቋም ሁሉም የድርሻውን በመወጣት የጠቅላይ ሚኒስትሩን ጥረቶች እንዲያግዝ ያደርጋል ነው ያለችው። እንደምታቀው እንግዲህ የድንበር ጉዳይ በጣም ወሳኝነት አለው። ኮሚሽኖች በጣም ትልቅ ስራ ይጠብቃቸዋል። በጣም መስራት አለባቸው ና ጥሩ ሀሳብ ነው ያሰቡት ና ደግሞ በጣም በጣም ድርሻውን ከተወጣ ደግሞ እሳቸው ይታገዛሉ፣ ሀገሪቷ ትታገዛለች ማለት ነው። ስለሆነም እንግዲህ የተሰጠው ኃላፊነት እዳ ነው። እዳ እንኳን ብር ስገኝ ወይም የገባህበት እዳ ስታገኝ ትከፍላለህ። ቃል ግን ደግሞ እራስህን መወጣት ያለብህ ቃልህን ወንድም ያወጣው እህትህ ልጅ ምን ቃል የገባህ አሁን ለህዝብ ቃል የገባህ አሁን ለሀገር ቃል የገባህ አሁን መወጣት ስላለብህ ሁሉም የድርሻው ኃላፊነቱን ብወጣኩ ብዙም ችግር አይደራረብህ ነበርና፣ ስለዚህ ሀገሪቷንም ለማሳደግ ሰላም እንግዲህ ታውቃለህ እና ሰላም ካለ ሁሉ ነገር አለ። ከሰላም ካለ እንግዲህ ሁሉ ነገር የለም። ለሁ ለአንድ ሀገር ለአንድ ህዝብ ዋስትናው ሰላም ነውና ሰላሙ ህብረተሰቡ የተመረጡት ብቻ ሳይሆን ህብረተሰቡ ስተባበር ነው እና ህብረተሰቡ ለሰላሙ ለኢትዮጵያ እድገት ለልጆቻችን ነ የነገ አዲስ ስልጣን ኢትዮጵያ ለማስረከብ ሀገራችን ደግሞ አንድ እርምጃ ወደፊት ለማራመድ ሰላም ከምንም በላይ ከምንም በላይ ወሳኝነት ነገር ስላለ ህብረተሰባችንም ለሰላሙ ዛ መቆም አለበት። እኛም እንግዲህ የተሰጠን ኃላፊነት ከእግዚአብሔር ጋር እግዚአብሔር ረድቶን እንወጣለን። ሀገራችን ሰላም ሆና በልጽጋ አዲስ ኢትዮጵያን አብረን እንድናይ ምኞቴና ተስፋዬ ነው። እግዚአብሔር እንግዲህ ኢትዮጵያን ይጠብቃትላለሁ። መጨረሻ በዚሁ በእርቀ ሰላም ኮሚሽን አባልነት የተሾሙት የአርበኞች ግንቦት ት ሊቀመንበር ዶክተር ብርሃኑ ነጋ አካሄዱ ለእውነተኛ ዲሞክራሲያዊ ስርዓት ግንባታ መንገድ እንደሚጠርግ ነው ያብራሩት። እነኚህ ነገሮች ሳትፈታ ወደፊት ለመሄድ አትችልም። ዲሞክራሲያዊ ስርዓት ልትፈጥር አትችልም። እነኚህ ግጭቶች በየጊዜው ባሉበት ሁኔታ ልትፈታው አትችልም። ይህ የወሰን ጥያቄ ወደፊት መጣ ከሆነ ልትፈታው አትችልም። ዚ ዲሞክራሲያዊ ስርዓት በተወሰነ ደረጃ የተረጋጋ ማህበረሰብ ይፈልጋል። በምክንያታዊነት በስሜት መጋለብ ሳይሆን በምክንያታዊነት እየተወያዩ መሄድን ይፈልጋልና ይሄ አሁን በሀገራችን ውስጥ በተለያዩ ቦታዎች የሚደረጉ እዚህ ከማንነት ጋር የተነሱ ግጭቶች እንደዚሁ ዝም ብሎ መንግስት በጉልበት ወይም በአንድ መመሪያ በዚህ መልክ ሂድበት ስላለው የሚፈታ አይደለም። ስለዚህ ሰፋ ያለ የህብረተሰብ ክፍልን ያቀፈ እንትን ተሰብስቦ ይሄ ችግር የሀገር ችግር እንደሆነ አይቶ በምን መልክ እንፍታው ብሎ መክሮ ዘክሮ መፍትሄ የሚለውን ነገር ሀሳብ ካቀረበ በኋላ ዜን ከዛ በኋላ ማህበረሰቡ ተወያይቶበት አንድ የሆነ እንደ ሰፋ ያለ ኮንሰንሰስ ፈጥረን ካልሄድንበት በጉልበት ተሞክሯል። ምንም ያስኬዳልም። ስለዚህ ያ ኮሚሽን መቋቋሙ ያንን ጥናት ማድረጉ ያንን ኮሚሽን ደግሞ የአንድ አካል ወገንተኛ ነው ሳይባል የሁሉንም የህብረተሰብ ስሜት የሚያንጸባርቅ ሆኖ እንትን ማድረጉ እነሱ ደግሞ ተሰብስበው ዋና ዓላማቸው አንድን ቡድን ወይም አንድን ግሩፕ ለመጥቀም ሳይሆን በአጠቃላይ አገርን እንደ አገር እንዴት ወደፊት እናስኬዳለን በሚል ካልሄዱበት በቀር ሌላ መንገድ የለም። ሶ አይ ቲንክ የተሄደበት አካሄድ ትክክል ይመስለኛል። የዚሁ የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌም የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባል በመሆን ቃለ መሐላ ፈጽመዋል። ኮሚሽኖቹ አሁን በአገሪቱ ባለው የህገ መንግስትና የህግ ማዕቀፍ ውስጥ እንኳን ውጤታማ ስራ ሊሰሩ እንደሚችሉ ያምናሉ። ይህንን ጠቅላላ ከስር መሰረቱ ሊፈታው የሚችለው ነገር ምንድን ነው? ለዚህ ሁሉ የዳረገን ምንድን ነው? የሚል ጥያቄ ተነስቶ መሰረታዊ የሆነ መልስ ማግኘት ሳልተሞከረ ድረስ ትንሽ ነገር ነካክተህ ትንሽ ነገር መልሰጥ ይቻለሁ ለብትሄድ ነገ ጠዋት እንደገና ተመልሰህ ሌላ ቦታ ላይ ይህንኑ ችግር ለመፍታት ደግሞ ሌላ ኮሚሽን የምታቆሙበት ሁኔታ ነው የሚፈጠረው። እንግዲህ የጠቅላይ ሚኒስትር አብይ አህመድ መንግሥት አፋኝ የሚባሉ ሕጎችን በተለይ ለማሻሻል ጥረት እያደረገ ይገኛል። ነገር ግን ሕገ መንግስቱን ጨምሮ አሁን በሀገሪቱ በስራ ላይ ያሉ ሕጎች እንደዚህ አይነት ስራዎችን ስታከናውኑ ምን ያህል እንቅፋት ይፈጥሩብናል ብላችሁ ትሰጋላችሁ ወይስ በሕገ መንግስቱ ማዕቀፍ ውስጥ ይህን ስራ ማከናወን ትችላላችሁ? የእርስዎን እምነት ያካፍሉ። ይቻላል ብዬ ነው የማስበው። ያለው ህገ መንግስቱም ሳይሻ አሁን ባለው ማዕቀፍ አሁን ባለት ህጎች ማዕቀፍ አሚን ሀሳብ የማቅረብ ነገር እኮ በስራ ላይ ውሎ ቢሆን ኖሮ ህገ መንግስቱ አይከለክልም። ስለዚህ እንኳን አንድ ጉዳይ ላይ አይደለም ህገ መንግስቱን በጠቅላላ በሚመለከት እኮ ነፃነት ባለበት አገር ጠቅላላ እንዲፈርስም እኮ የመታገል ሰላማዊ መንገድ መብት እኮ ሊሰጥ የሚገባበት ነገር ስለሆነ እኔ ህገ መንግስቱ ይህንን የሚከለክል ነገር የለውም። ሀሳብ አቅራቢዎች ነን ወሳኞች አይደለንም። ሀሳብ ለማቅረብ ማንም ይከለክለኝ ገድቦኝም አያውቅም ወይ ነው። መሆኑን በህዝብ ተወካዮች ምክር ቤት ሹመታቸው የጸደቀው አርባ አንድ የአስተዳደር ወሰንና የማንነት ኮሚሽን አባላት እንደዚሁም አርባ ሁለት የእርቀ ሰላም ኮሚሽን አባላት መሆናቸው ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከመጨረሻ የመጽሄት ውስጥ ላይ ደርሰናል አድማጮች። አልሻባብን በጦር ሰራዊት ብቻ ማሸነፍ አይቻልም ሲሉ ሁለት የሶማሊያ የቀድሞ ሚኒስትሮች አሳስበዋል። የሶማሊኛ ዝግጅት ክፍላችን ባልደረባ ሞሐመድ ኦላድ ያጠናቀረው ዘገባ ለትዝታ በላቸው ታቀርበዋለች። ከታጣቂዎቹ ጋር የሚደረጉ የጦር ፍልሚያዎችና የዩናይትድ ስቴትስ የአየር ድብደባ ብቻ አልሸባብን አያጠፉትም ሲሉ በቀድሞ የሶማሊያ ፕሬዚደንት ሐሰን ሼህ መሐመድ አስተዳደር ወቅት የደህንነት ሚኒስትር የነበሩት አብድራዛቅ መሐመድ ከአሜሪካ ድምፅ ጋር ባደረጉት ቃለምልልስ አሳስበዋል። ቡድኑ ለረዥም ጊዜ መርዛማ አስተሳሰብን በወጣቶችና ለቅስቀሳው ተጋላጭ በሆኑ የህብረተሰቡ ክፍሎች ውስጥ ሲዘራ የኖረ በመሆኑ ያንን በውጤታማ ሁኔታ ለማጥፋት ከመሪዎቹ ጋር ንግግር መጀመር አስፈላጊ ነው። ጦርነት ብቻውን አልሸባብን አያከስመውም ብለዋል ሚኒስትሩ። አብዱራዛቅ ስራ ላይ በነበሩ ወቅት ይፋ ያልወጣና ያልተሳካ ንግግር ከአልሸባብ ጋር ጀምረው የነበረ ቢሆንም በራሳቸው አባባል መንግስቱ ስልጣን በመልቀቁ ምክንያት ጅምሩ ሳያልቅ መቅረቱን ተናግረዋል። ከአልሸባብ ጋር ውይይት መጀመር የሽብር አድራጎቱን እስካላቆመና ጥቃት መፈጸሙን እስከ ቀጠለ ድረስ መውጋቱ ይቁም ማለታቸው እንዳልሆነ የገለጹት የቀድሞው የደህንነት ሚኒስትር በንግግር አዲስ የመፍትሄ መንገድ መሞከር ግን ምንጊዜም የሚቻል ነገር ነው ብለው እንደሚያምኑ አመልክተዋል። በዩናይትድ ስቴትስና በታሊባን መካከል በቅርቡ የተጀመሩት የሰላም ንግግሮች እድገትና ተስፋ ማሳየታቸው ይታወቃል። ያንን ማድረግ ከተቻለ የአሁኑ የሶማሊያ መንግስትም ከአልሻባብ ጋር የንግግር መድረክ ማመቻቸት ይችላል። በሌላ በኩል የሶማሊያ የቀድሞ መከላከያ ሚኒስትር ጀነራል አብዱልቃድር አሊ ዲኒም የሕዝብ ድጋፍን አስፈላጊነት አስረግጠው ተናግረዋል። ጀነራሉ ይህን ያሉት ያለ ሶማሊያ ጦር ድጋፍ የአየር ድብደባ ብቻ ውጤት ማስገኘት እንደማይችል ለተናገሩት የዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ ጀነራል ቶማስ ዋልድሃውዘር አስተያየት በሰጡት ምላሽ ነው። waa ጦሩ የራሱን ሥራ ያከናውናል። ከፍተኛ አዛዦቹንና ወታደሮቹን ከአልሻባብ ጋር በሚያደርገው ውጊያ እያጣ ይቀጥላል። ይሁን እንጂ የሶማሊያ ህዝብና ቁርጠኛነት ያላቸው ፖለቲከኞች እውነተኛ ድጋፍ ያጥረዋል። ከ በላይ ወታደሮች ያሉት የአፍሪቃ ህብረት ጦር ላለፉት ሁለት ዓመታት በዩናይትድ ስቴትስ የአየር ድብደባ እየታገዘ በአልሸባብ ላይ እያካሄደ ባለው ውጊያ በሺዎች የሚቆጠሩ ታጣቂዎችና ነፍሰ ገዳዮች ማስወገድ ቢችሉም ቡድኑ በሀገሪቱና ከዚያም ውጭ ያሳደረውን ስጋት ማጥፋት ግን አስቸጋሪ እንደሆነ መቀጠሉ ይነገራል። ከመጨረሻው ቅንብር ላይ ደርሰናል። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሀዬ ነች። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአፍሪቃ ቀንድ ላይ በመካሄድ ያለው የጥቅም ቅርምት፣ ቻይና ከአፍሪቃ ጋር ያላት የእድገት ግንኙነት ፖሊሲ መለወጥ የሚሉትን ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ቲአርቲ የተባለው በእንግሊዝኛ የሚሰራጭ የቱርክ ዓለም አቀፍ የዜና ስርጭት ዘ ግሬት ጌም ኢን ዘ ሆን ኦፍ አፍሪካ በአማርኛ ሲተረጎም በአፍሪካ ቀንድ የሚታየው ትልቁ ጫዋታ በሚል ርዕስ ዶክተር መሐሪ ታደለ ማሩ ያቀረቡትን ጽሑፍ ለአንባቢያን አድርሷል። ጽሑፉ ረዘም ያለ ነው። ነገር ግን ባለን ጊዜ ገደብ መሠረት አጥር አድርገን እናቀርበዋለን። የአፍሪካ ቀንድ ሀያላን ሀገሮች በአፍሪካ ላይ ባላቸው የጥቅም መቀራመት መሰረት ወደ ቀየሱት አዲስ የውድድር ስትራቴጂ ስርዓት እያመራ ይመስላል። በአፍሪካ ቀንድ ሀገሮች ውስጥ ባለው ፖለቲካዊ መነሳሳት ላይ ተጨምሮ ዩናይትድ ስቴትስና ቻይና በክልሉ ተጽዕኖ ለማሳደር የሚያደርጉት ጥረት ውድድሩን እንዳባባሰ ጽሑፉ ያወሳል። በአፍሪካ ቀንድ ላይ የስትራቴጂያዊ ኢኮኖሚ፣ የፖለቲካና ወታደራዊ ጥቅም ያላቸው የአውሮፓና የመካከለኛው ምስራቅ ኃይሎችም አዲስ አሰላለፍ እየፈጠሩ መሆናቸውን ቲአርቲ ላይ የወጣው የዶክተር መሐሪ ጽሑፍ ጠቅሷል። የቻይና በአፍሪቃ ቀንድ መግባት፣ በተለይም በጅቡቲ መግባት በይፋ ስትነቅፍ የቆየችው ጅቡቲን የእሷ ተጽዕኖ ቀጠና አድርጋ ስታይ የቆየችው ዩናይትድ ስቴትስ ናት ይላል ጽሑፉ። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ሄሪቴጅ ፋውንዴሽን በተባለው ተቋም በቅርቡ ባደረጉት ንግግር ጅቡቲ በቀይ ባህር ላይ ስትራቴጂያዊ አቀማመጥ ባለው የጭነት ወደብ ላይ ያለው የዶር አሌ የኮንቴይነር ተርሚናል በቻይና የመንግስት ኩባንያዎች ቁጥጥር ውስጥ ቢገባ በአውሮፓ በመካከለኛው ምሥራቅና በደቡብ እስያ መካከል የሚካሄደው የባህር ንግድ የደም ስር የሆነው ወደብ ቻይና የበለጠ ተጠቃሚ ትሆናለች። ሌሙኒዮር በተባለው ስፍራ ያሉት የአሜሪካ ወታደራዊ ሠራተኞች የአሜሪካንን ህዝብ ለመጠበቅ በሚያደርጉት ጥረት ተግዳሮቶች ሊገጥሟቸው ይችላሉ ማለታቸውን ቲአርቲ ድረገጽ ላይ ወጣው ጽሑፍ ጠቅሷል። ቦልተን አያይዘውም ዩናይትድ ስቴትስ ከአፍሪካ ጋር በአጋርነት ለመስራት የምትፈልግበት ዋናው ዓላማ ቻይናና ሩሲያ በአፍሪካ ላይ የሚኖራቸውን ተጽዕኖ ለማሰናከል ነው። ቻይናና ሩሲያ ሆን ብለው ከዩናይትድ ስቴትስ በሚገጥማቸው ውድድር የበላይነቱን ቦታ ለመያዝ በክልሉ ላይ የመዋለ ንዋይ ፍሰት እያፈጠኑ ናቸው ሲሉ ቦልተን ማስገንዘባቸውን የቱርክ ዜና ስርጭት ድረገጽ ላይ ወጣው ጽሁፍ ጠቅሷል። ጽሁፉ አያይዘውም ቀዝቃዛ ጦርነት ካበቃና በተለይም እንደ አውሮፓ አቆጣጠር መስከረም 11 2001 ዓ ም በዩናይትድ ስቴትስ ላይ የአሸባሪዎች ጥቃት ከተፈጸመ ወዲህ በአሸባሪነት ላይ ሲካሄድ የቆየው ጦርነት የአፍሪካ ቀንድን ያካተተ ትብብር አስከትሎ ነበር። በአሁኑ ወቅት ግን ዩናይትድ ስቴትስ ትኩረት የሰጠችው ከቻይናና ከሩሲያ ለሚገጥማት ተግዳሮት በመሆኑ ከመካከለኛው ምስራቅና በአጠቃላይ ከአፍሪቃ አጋሮች ጋር አጋርነት መመስረቱን እንደመረጠች ቲአርቲ ድረገጽ ላይ የወጣው የዶክተር መሐሪ ታደለ ማሩ ጽሑፍ ያወሳል። እስካሁን ባለው ጊዜ የተባበረው የአረብ ኤሚሬቶች ከአሰብ ወደብ ከሶማሊላንድ በርበራና ከየመኑ የአደን ወደብ ጋር ኮንትራት ለመፈራረም ችሏል። ለወደፊቱ የግብፅ ኃይሎች ሊጠቀሙበት የሚችሉ ወታደራዊ ሰፈርም ኤርትራ ውስጥ መስርቷል። ጠቅላይ ሚኒስትር አብይ አሕመድ ስልጣን ከመያዛቸው በፊት ኢትዮጵያ አጥብቃ ስትቃወም ነበር ሲል ቲአርቲ ላይ የወጣው ጽሑፍ ገልጿል። አያይዞም ጽሑፉ ከተባበረው የአረብ ኢሚሬቶች ጋር የተሰለፈው ወገን ቃጣር በተለይም በሱዳን፣ በሶማሊያ፣ በኤርትራና በግብፅ ላይ ካላት ተጽዕኖ ጋር እየተወዳደሩ መሆናቸውን ያስረዳል። ቃጣር በአፍሪካ ቀንድ ላይ ትልቅ ዲፕሎማሲያዊ ሚና ያላት ትንሽ ሀገር ናት። በተለይም በዳርፉር፣ በጅቡቲና በኢትዮጵያ ጉልህ የሽምግልና ሚና መጫወቷን በሶማሊያ በሱዳን በደቡብ ሱዳን በኤርትራና በኢትዮጵያ ላሉት መንግስታትም ሆነ ለሌሎች ወገኖች እርዳታ እንደምትሰጥ ጽሑፉ ያወሳል ጂሲሲ በሚል አጽሮተ ቃል የሚታወቀው የፋርስ ባረሰላጤ አገሮች የትብብር ካውንስል ውስጥ በሚካተቱት ሳውዲ አረቢያ ኩዌት የተባበሩት አረብ ኤምሬቶች ቀጣር ባህሬንና ኦማን መካከል ክፍፍል በተፈጠረበት ወቅት ጅቡቲ፣ ኤርትራና ሶማሊላንድ ቃጣርን በመጻረር ድጋፋቸውን ለሳኡዲ አረቢያ ወገን ሰጥተዋል። በኤርትራና በቃጣር መካከል የነበረው መልካም ግንኙነት ሻክሮ፣ በጅቡቲና በኤርትራ ድንበር ላይ የነበሩት የቃጣር ታዛቢዎች ወጡ ይላል ዶክተር መሐሪ ያቀረቡት ጽሑፍ። በፊት ገለልተኛ ቦታ ይዛ የቆየችው ኢትዮጵያም አሁን ከተባበረው የአረብ ኤሚሬቶች ቡድን ጋር የተሰለፈች እንደሚመስል ጽሑፉ አክሏል። የአውሮፓ ሕብረት በበኩሉ የፍልሰተኞች ቀውስ ለሚለው መፍትሄ ለማግኘት ሲል ከኤርትራና ከሱዳን ጋር ግንኙነት የማሻሻሉን ተግባር ማፋጠኑን ቲአርቲ የተባለው በእንግሊዝኛ የሚሰራጭ የቱርክ ዓለም አቀፍ የዜና ስርጭት ድረገጽ ላይ የወጣው የዶክተር መሐሪት አደለማሩ ጽሑፍ አስነብቧል። ብሩኪንግስ የተባለ የጥናትና ምርምር ተቋም ድረገጽ በበኩሉ ቻይና በአፍሪካ ላይ ያላትን አቀራረብ እየለወጠች ነው ይላል። ባለፈው ዓመት ቤጂንግ የተካሄደው የአፍሪካና ቻይና ትብብር ጉባኤ ለቀጣዮቹ ሦስት ዓመታት ቻይና አፍሪካን አስመልክቶ ቅድሚያ የምትሰጥባቸውን ጉዳዮች የሚያመላክት ነበር ይላል ብሩኪንግስ ድረገጽ በፊት እንደምታደርገው ለአፍሪካ ለማቅረብ ቃል የምትገባውን የገንዘብ አቅርቦት በእጥፍና በሦስት እጥፍ መጨመሩን ትታ እንደ አውሮፓን አቆጣጠር በ 2015 ዓ ም ለማቅረብ እንደ መደበችው 60 ቢሊዮን ዶላር ላይ ጸንታለች። ከገንዘቡ መጠን አንጻር ሲታይ ቻይና ለአፍሪካ የምትሰጠው ቦታ ጠንካራ ቢሆንም በገንዘብ ማቅረብ በኩል ግን ጥንቃቄ በማድረግ ከአዋጭነት አንጻር ወደ ማየት ያመዘነች እንደሚወስል ድረገጹ ጠቁሟል። ቻይና በፊት ከነበራት መሠረተ ልማት ተኮር እርዳታዋ በመንግሥት የልማት ገንዘብ እየተረዱ የተለያዩ ባለሀብቶች በሚያፈሱት መዋዕለ ንዋይ ላይ ያተኮረች መሆኗን ብሩኪንግስ ድረገጽ አውስቷል። አፍሪቃ ታዲያ ከቻይና የበለጠ መዋዕለ ንዋይ ለማግኘትና ከቻይና ጋር የሚኖሩትን የንግድ ግንኙነት ዘርፍ ለማስፋት የብቃቷን መጠን ከፍ ለማድረግ መቻል ይኖርባታል ይላል ድረገጹ የቻይና የአፍሪቃ ልማት ትርክት በእጅጉ እየተለወጠ መሆኑን የብሩኪንግስ ጽሑፍ ሲያስረዳ የገንዘብ አቅርቦቷ ለልማት እርዳታ መሆኑ ቀርቶ የልማት ብድር ወደ መሆን እየተቀየረ መሆኑን ገልጿል። ቻይና በአሁኑ ወቅት ለአፍሪካ የምታቀርበው ገንዘብና አስተማማኝ ውጤት ሳይሆን አፍሪካ የኢኮኖሚ እድገቷን ለማፋጠን የምትችልበት እድል መክፈት ነው። ይህ የሚሆነውም ቻይና በምታለማው መሠረተ ልማት፣ ቻይና በምትፈጥረው ቴክኖሎጂ፣ የሥራ እድልና ገበያ ላይ የተመሠረተ እንደሚሆን፣ የእድገት ማፋጠን ፍላጎቱንና ውድድሩም በረድኤት ሳይሆን በገበያ ላይ የተመሠረተ እንደሚሆን ብሩኪንግስ ድረገጽ ላይ የወጣው ጽሑፍ ጠቅሷል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። እስከዚያው ድረስ አንዳንድ አጠራጠር ያሉ መረጃዎችና ከታሪክ መዛግብት ካገኘናቸው አንዳንዶቹን እናካፍላችሁ። የኮሎኔል መንግስቱ ኃይለማርያም መንግስት በሶማሊያው የዚያድ ባሬ ጦር ላይ መጠነ ሰፊ ማጥቃት እርምጃ ኦጋዴን ውስጥ የጀመረው ልክ የዛሬ አርባ አንድ አመት ነበር። ሶስት መቶ ሺህ ህዝባዊ ሰራዊት ታስታውሳላችሁ። በሩሲያው የስነ ቅመማ ቀመር ጠቢብ ወይም የኬሚስት ድሚትሪ ኢቫኖቪች ሜንዴሌቭ ፔሪዮዲክ ቴብል ኦፍ ኤለመንትስ የሚባለውን የተፈጥሮ አንጡራ ነገሮች ሰንጠረዥ ያወጣው ዛሬ ልክ የዛሬ 185 ዓመት ነበር። ከተጠቃሽ አባባሎች ከዛ በፊት የምሽቱን የዛሬውን የምንዛሬ ዋጋ ምናሰማችሁ አንድ የዩናይትድ ስቴትስ ዶላር 28 ብር ከ24 ሳንቲም ተመንዝሯል። የመግዣ ዋጋው የባንክ 28 ዶላር ከ80 ሳንቲም ነበር የባንክ መሸጫ ዋጋ። በዓለም ገበያ ሰንጠረዥ ላይ አንድ በርሜል ድፍድፍ ዘይት 52 ዶላር ከ64 ሳንቲም ነው። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ ነገ ጥር 25 ቅዳሜ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 26፣ ዝቅተኛው 13 ዲግሪ ሴልሽስ ይሆናል። አሜሪካዊው ጸሐፊ ከተጠቃሽ አባባሎች ነው ስቲቨን ኪንግ ወይ ለመኖር ወይ ለመሞት ትጋ ብሎ ጽፏል። ወይ ጊዜ እስከ ዝግጅታችን ፍጻሜ ድረስ አብሯችሁ እንዲቆይ የፕሮዲውሰሩ ግብዣ ነው። ባህታ ገብረ ህይወት ነው የተጫወተው። ፕሮዲውሰሩ ንጉሱ ታምሬ፣ ቴክኒሽያን ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ የምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸው፣ እንዲሁም አስተናጋጃችሁ ሰሎሞን አባተና እኔም ሰለሞን ክፍሌ አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኛ በኩል ከባህታ ግብሬዎት ጋር እንተዋችሁ። ሰላም በደናም መውደድ መች ይጣጣል መውደድ መች ይጣጣል ጆሮ ብቻ አይደለም You the the